ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ መጋቢት 25 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አዳኒት ፍሳየነን። በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ናቸው፣ ይህንን ያሉት ትናንት በሚሊኒየም አዳራሽ ባደረጉት ንግግር። የታዛቢዎችና የተንታኞችን አስተያየቶችም ይዘናል። አንደኛ የውጭ ኃይሎችን በተለይ የምዕራባዊ ኃይሎች አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አሳሳሱ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ለማስተካከል የተፈለገ ንግግር ይመስለኛል። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተር ናቸው። ሙሉ ዘገባ በአብይ ርዕስ ይቀርባል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን፣ አዳምጡ። የናይል ሳት ስርጭታችንን ለማስተካከል እየተደረገ ያለው ጥረት እንደቀጠለ ነው። ወደ ፍጻሜው እየተቃረበ ይመስላል። እንደ ተስተካከለ ወደ መደበኛው የሳተላይት ስርጭታችን እንመለሳለን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በአማራ ብሔራዊ ክልል በኦሮሞ ብሔረሰብ ዘንድ ዳዋ አረዋ አስተዳደር አካባቢ ነዋሪዎችና በጸጥታ ኃይሉ መካከል ግጭት መፈጠሩ ተሰማ። የወረዳውን ባለስልጣን ያነጋገረው የደሴ ሪፖርተራችን መስፍን አራጌ ዝርዝር ዘገባ ልኳል። የጸጥታ ኃይሉ በአካባቢው ትጥቅ ለማስፈታት በመሞከሩ ምክንያት ትናንት ሶስት ሰዓት የጀመረው በተኩስ የታጀበ ግጭት እስከ ዛሬ ማምሻውን መቀጠሉን በስልክ ያናገርኳቸው ወረዳው አስተዳደርና ጸጥታ ጽፈት ቤት ኃላፊ ኩሳክ እንዴሳ ገልጸዋል። ግጭቱ በአሁን ሰዓት መረጋጋቱንም ጠቁመዋል። ቀሮና ከፌዴራል ፖሊሶች መካከል የተፈጠረ ችግር ነው። በመካከላቸው እኛ አንፈልግም፣ ሰላም እንፈልጋለን፣ እኛ ጦርነት አንፈልግም ለሚመቶ ነው ነው የሚሉ ቀሮቹ ማለት ነው በዚህ በዚህ ምክንያቱ ደ ሁሉ እኛ ጋር አሁን በብዛት ህብረተሰቡ ጠመንጃ ይዘው ስለሚሄዱ ባህላቸው ነው። አርብቶ አደር ስለሆኑ ሁለት ሰው ተቀምጦ ጠመንጃቸው። በዚህ ምክንያት የተነሳ ደግሞ ያው ቀሮቹ ወደዚህ ገቡ ማለት ነው እና ከዚ የተነሳ ትላንት ሶስት ሰዓት ጀምሮ እስካሁን ያው ትክስ ላይ ነበሩ። መሳሪያ ለማስፈታት በተደረገ ግጭት ምክንያት ነው ማለት ነው። አዎ እንደዛ ነው። እና ከትላንት ሶስት ሰዓት ምናምን ጀምሮ እስካሁን ያው ዛሬ ወደ አስር ሰዓት ምናምን አካባቢ ከዞን ከተለያዩ ቦታ ሽማግሌ ሰሩት መስተ በእርቅ በሽማግሌዎቹ አሁን ተረጋግቷል ማለት ነው። ጉዳት የደረሰበት አለ? በህብረተሰቡ ዘንድ ያለው አሁን ሁለት ሰው ቆስሏል። ሁለት ሰው ቆስሏል። አዎ፣ በፌዴራል ፖሊስ ደግሞ አምስትም አሉ። ያው የተጣራ መረጃ አላስኩም ነው፣ ግን የተጎዳ በሁለቱ በኩል አለ። ንብረትስ ወድሞ ይሆን? ወደወ ንብረት የለም። አሁን እናንተ ተረጋግታቸዋል ተረጋግተናል። አሁን እነሱም ወጥተዋል። ዘግይቶ በደረሰን መረጃ በዞኑ ዋና ከተማ ከሚሴና ዙሪያው አካባቢ ማምሻውን ተኩስ ሲሰማ የቆየ ሲሆን ወደ ከሚሴ የሚያስገባው የሸክላ አካባቢ እንዲሁም ከከሚሴ ወደ ደሴ የሚያሻግረው መንገድ በአካባቢው ነዋሪዎች መዘጋቱ ተነግሯል። የዞኑንና የወረዳውን አስተዳዳሪ ፖሊስ ኃላፊዎች ለማነጋገር ያደረግነው ጥረት አልተሳካም። ዝርዝር መረጃውን በነገው ዘገባ ለማካተት እሞክራለሁ። ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ። ሰላም። ከደሴ አመሰግናለሁ መስፍን ለዘገባው። የሶማሌ ሕዝብ ከክልላዊ አጀንዳዎች ወጥቶ በሀገር አቀፍ ፖለቲካ ላይ በንቃት እንዲሳተፍ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ጅጅጋ ከተማ የኢትዮጵያ ሶማሌ ሕዝብ ዴሞክራሲያዊ ፓርቲ አስረኛ ድርጅታዊ ጉባኤ ላይ ተገኝተው ነው። ፓርቲው አዳዲስ ሥራ አስፈጻሚና የማዕከላዊ ኮሚቴ አባላትን መርጧል። ስምና አርማውንም ቀይሯል። ዝርዝር ያለ ዘገባ እንደደረሰን እናቀርባለን። ከቅርብ ጊዜያት ወዲህ ደቡብ አፍሪካ ውስጥ በውጭ ተወላጆች ላይ ጥቃቶች የሚፈጸሙት ባዕዳንን በመጥላት ሳይሆን በሀገሪቱ ባለው ችግርና በአጨቃጫቂ ፖለቲካ ምክንያት ነው ይላል የሀገሪቱ መንግስት። ባለፈው ሳምንት ደርባን ከተማ ላይ አንድ ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ በፈጸመው ጥቃት ቢያንስ ሁለት ሰዎች ተገድለዋል። ደቡብ አፍሪካ ውስጥ በውጭ ሀገር ተወላጆች ላይ የሚካሄደው ጥቃት የቆየ ሲሆን ከ11 ዓመታት በፊት ደግሞ እየተባባሰ እንደሄደ ታውቋል። 67 ሰዎች በተፈጸመባቸው ጥቃት ተገድለዋል። የዳበረ ኢኮኖሚ ያላት ደቡብ አፍሪካ የአፍሪቃውያን ፍልሰተኞች መስህብ ሆና ቆይታለች። በዩናይትድ ስቴትስ ተወካዮች ምክር ቤት ዴሞክራት የሕግ መምሪያ አባላት በፕሬዚደንት ዶናልድ ትራምፕ ላይ ሰፊ ምርመራ ለማካሄድ በተዘጋጁበት በአሁኑ ወቅት የመርማሪው ሙለር ሪፖርት ውጤትን ለማግኘት በሚያደርጉት ጥረት ከትራምፕ አስተዳደር ጋር የተራዘመ ትግል ያካሄዳሉ ተብሎ ይጠበቃል። በዴሞክራቶች የበላይነት የሚመራው የዩናይትድ ስቴትስ የሕግ መምሪያ የምክር ቤቱ ኮሚቴ የልዩ መርማሪ ሮበርት ሙለር ሙሉ ዘገባ እንዲሰጠው መጥሪያ ለማውጣት በድምፅ ወስኗል። ሮበርት ሙለር ሲመረመሩ የቆዩት ሩሲያ ከሦስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚደንታዊ ምርጫ እጇን አስገብታ እንደሆነ ለማጣራት መሆኑ ይታወቃል። ልዩ መርማሪው ያነጋገሯቸው አምስት የቀድሞ የዋይት ሀውስ ባለሥልጣኖች ቃለ ምስክርነትም ከዘገባው ጋር ተያይዞ ለምክር ቤቱ እንዲቀርቡ ጠይቋል። የምክር ቤቱ ኮሚቴ ሊቀመንበር ጀሮልድ ናድር ሰነዱና አምስት የቀድሞ የፕሬዚደንት ትራምፕ ረዳቶች የሰጧቸው ምስክርነት ቃሎች ለኮሚቴው እንዲቀርቡ ለመጠየቅ እንዲችሉ የምክር ቤቱ አባላት ዛሬ ድምፅ የሰጡት የፓርቲያቸውን መስመር ተከትለው በመለያየት ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ያን ስቶልተንበርግ ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ያደርጋሉ። የድርጅቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ዋሽንግተን ዲሲ ይሰበሰባሉ። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲና የሕግ መወሰኛው ምክር ቤት የብዙሃኑ ሪፑብሊካውያን መሪ ሚች ምኮነል የኔቶ መሪ የዲሞክራቶች የበላይነት ባለው የተወካዮች ምክር ቤትና በሪፑብሊካውያን በሚመራው የሕግ መወሰኛ ምክር ቤት ቀርበው ንግግር እንዲያደርጉ የኔቶን መሪ ጋብዘዋል። ለኔቶ መሪ ይህ ግብዣ የተደረገው ፕሬዚደንት ትራምፕ ቢነቅፉም ለሰባ ዓመታት ያህል ዕድሜ የዘለቀው ድርጅት በሁለቱም የምክር ቤት ክፍሎች ድጋፍ እንዳለው ለማሳየት መሆኑ ታውቋል። የኔቶ አባል አገሮች የውጭ ጉዳይ ሚኒስትሮች በያዝነው ሳምንት በዋሽንግተን ለመነጋገር በተሰበሰቡበት በአሁኑ ወቅት አብዛኞቹ አሜሪካውያን የውጭ ፖሊሲ ጠበብት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በታሪክ እጅግ ስኬታማ ከሆኑት ወታደራዊ ውህደቶች አንዱ ነው በማለት አሞግሰውታል። ገና አስፈላጊ ድርጅት መሆኑንም አስገንዝበዋል። የተመሳሳይ ጾታ ግብረ ሥጋ ግንኙነትንና ማመንዘርን አስመልክቶ በብሩናይ መንግስት የወጣ አዲስ እስላማዊ ሕግ ዓለም አቀፍ ቁጣ አስነስቷል። ዛሬ ተግባራዊ የሚሆነው አዲስ ሕግ በማመንዘር በተመሳሳይ ጾታ ግንኙነት የተከሰሱ ሰዎች በድንጋይ ተወግረው እንዲገደሉ ይፈቅዳል። እንዲህ አይነቱ ከባድ ቅጣት በደቡብ ምስራቅ ሲያይቱ ሀገር የሸሪዓ ሕግ ውስጥ ሰፍሯል። ይህን ሐሳብ ከአምስት ዓመታት በፊት ያፈለቁት ሱልጣን ሐሰናል ቦልኪያ መሆናቸው ታውቋል። አዲሱ ሕግ ሙስሊሞች ባልሆኑ ልጆችና የውጭ ተወላጆችም ላይ ጭምር ተፈጻሚ ይሆናል። በአዲሱ ሕግ መሰረት ለመጀመሪያ ጊዜ የሰረቁ ሌቦች ቀኝ እጃቸው ይቆረጣል። በድጋሚ ሰርቀው ሲገኙ ግራግራቸው ይደገማል ግራ እጃቸው ይደገማል። የአዲሱ ሕግ ዓላማ አራት መቶ ሰላሳ ሺህ ሕዝብ ባላትና ሙስሊሞች በሚበዙባት ሀገር የእስልምና እምነት ተጽዕኖን ለማሳደር ነው ተብሏል። በመጨረሻም በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛት ቺካጎ የኢሊኖይ ከተማ መራጮች ሎሪ ላይትፉት የተባሉትን ጥቁር አሜሪካዊት ለከንቲባነት በመምረጥ ታሪክ ሰርተዋል። በትልቅነቷ ቀዳሚ ቦታ የምትይዘው የዩናይትድ ስቴትስ ከተማ ጥቁር አሜሪካዊቷን ለመሪነት ለመምረጥ ችላለች። 56 ዓመት ዕድሜ የሆናቸው የቀድሞ የፌዴራል አቃቢ ህግ የተወዳደሩት እንደሳቸው አፍሪካዊት አሜሪካዊት ከሆኑት ነባር ፖለቲከኛ ቶኒ ፕሪክዌንክል ጋር ሲሆን በማጣሪያ ምርጫ 74 በ26 ድምፅ አሸንፈዋቸዋል። በመጪው ግንባር ወር የከንቲባነቱን ስልጣን ሲረከቡ የመጀመሪያዋ ይፋ የወጡ የተመሳሳይ ጾታ አፍሪቃዊት ከንቲባ አፍሪቃዊት አሜሪካዊት ከንቲባ ይሆናሉ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 25 2011 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ወቅታዊ ጉዳይ ለውጥ ከጠቅላይ ሚኒስትሩ የአንድ ዓመት ክንውን ባሻገር ውይይት ይዘናል። ለውጥ ምን ምን ስላለበት ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን ምንስማማ ይመስለኛል ማስባት ሀገር ሁላችንን በእኩል ታይናለች ወይ? እኩል ታስተናግደናለች ወይ? ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት ወይም በሀሳብ ለምን የማይስማማበት የለም። ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ኅብረተሰባዊ ለውጦች ይሁን ጦርነቶችን መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው። ይህ ምንም ለውጥ የለም አላልኩ። ሀገሪቱን የሚያሻገር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከዛ በፊት ግን ዶክተር ሽመልስ ቦንሶ አቶ ግዛው ለገሰና አቶ ቴዎድሮስ ጸጋይ ናቸው የሰማችኋቸው። ጠቅለል ላለው ውይይትና ክርክራቸው ጠብቋቸው። አሁን ወደ አብይ ርዕስ እንሄዳለን። ዘመም ያለችውን ሀገሬን ማቅናት እንጂ ከዚያ የተለየ ሸፍጥም ሆነ ተግባር የለኝም፣ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፈው ዓመት ያልተሟላ ነገር ካለ ኢትዮጵያውያንን በከፍተኛ ትህትና ይቅርታ ጠይቃለሁ ብለዋል። ጠቅላይ ሚኒስትሩ የጎደለ ነገር ካለም በዳተኛነትና በንዝህላልነት አይደለም ያሉት ዶክተር አብይ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኔን ልገልጽላችሁ እፈልጋለሁ ሲሉ አክለዋል። ይህ የጠቅላይ ሚኒስትር አብይ አስተያየት እርሳቸውን አስመልክቶ በተለይ በፌስቡክ የሚሰራጩ መረጃዎችን ለሚያምኑ ወገኖች የተሰነዘረ መሆኑን ታዛቢዎች ይናገራሉ። እስክንድር ፍሬው ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ዳግም በህዝብ ፊት ከአንድ ዓመት በፊት መጋቢት 24 ያደረጉት ንግግር መተዋወቂያ ስራ መጀመሪያ ነበር። ራሳቸውን ከሚመሩት ህዝብ ፊት ያቀረቡበት፣ ውጥን እቅዳቸውን ይፋ ያደረጉበት ትናንት በሚሊኒየም አዳራሽ ያደረጉት ንግግር ደግሞ የመጀመሪያውን አንድ ዓመት የዳሰሰ ስኬት፣ ጉድለቱን የቃኘ ነው። የተሳኩ ሥራዎችን፣ ስኬቶችን የዘረዘሩ ጠቅላይ ሚኒስትሩ የጎደለ ካለ በሚልም ይቅርታ ጠይቀዋል። ባለፈው ዓመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቆጣችሁ፣ ተግሳጻችሁ ለእኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ። ጠቅላይ ሚኒስትሩ የገቡትን ቃል ከመፈጸም አንጻር በርካታ እርምጃዎች መራመዳቸውን ምሁራንና የፖለቲካ ተንታኞች ይገልጻሉ። በዚሁ በሚሊኒየም አዳራሽ ዝግጅት ላይ የተናገሩት ታዋቂው ጸሐፊ ዶክተር በድሉ ዋቅጅራ ለምሳሌ በአንድ ዓመት ብዙ መሰራቱን ያምናሉ። እንደምታውቁት ባለፈው አንድ ዓመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ ዓመት ህፃን ነው ለማለት በጣም ያስቸግራል። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ቆይተዋል። እሳቸውም እንደዚሁ ታዲያ ጠቅላይ ሚኒስትሩ ቃላቸውን ጠብቀዋል ባይ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ዓመት ቆይታቸው እጅግ የተሳካላቸው መሪ ናቸው። የተናገሩትን ለመፈጸም ችለዋል። ለምሳሌ እስረኛ ፈታ አለ አሉ ትልቅ በችግር የህዝባችን መናወጥ አንዱ ምክንያት የነበረው እሱን እስረኞችን መፍታት ችለዋል። በዓለም ደረጃ ስደት ላይ የነበሩ ኢትዮጵያውያንን ተቃዋሚ ኃይሎችን ወደ ሀገራቸው መጥተው በአንድ አዳራሽ ውስጥ ሆነው እንዲከራከሩ እንዲነጋገሩ ስለ ሀገራቸው አማራጭ ሀሳብ እንዲያቀርቡ አድርጋለሁ ባለት መሰረት አደረጉ። ሁሉም ተቃዋሚዎች ወደ ኢትዮጵያ መጡ። ከመጡም በኋላ ጠቅላይ ሚኒስትሩ እንደ መሪ አይደለም የሆኑ ያለው እንደ አንድ ሙያተኛ እንደ አንድ ጓደኛ ሆነው የመሪ ወንበር ላይ ልቀመጥ ሳይሉ ከታች አብረው እንደ ጓደኛ ሲያወሩ፣ ይሄ ትልቅ ስኬት ነው። ለሳቸውም የኤርትራ ጉዳይ በጣም ከባድ ነበረ። የሁላችንም ስጋት ነበረ፣ አይሳካም የሚል ጭንቀት ነበር። አሳኩት አሳኩት። ኤርትራ መሪ ወደ ኢትዮጵያ መምጣት ቻሉ። ህዝብ ለህዝብ መገናኘት ቻለ። ይሄ ትልቅ ስኬት ነው። በጣም በጣም ትልቅ ስኬት ነው፣ ግን እንደዚያም ሆኖ ትልቅ ፈተናዎች ይጠብቋቸዋል። ትልቅ ፈተ ይሄ ትልቅ ሀገር ነው። የመቶ ሚሊዮን ህዝብ ሀገር ነው። ከዚያም በላይ ህዝብ ነው። እያንዳንዱ ከታች ከቀበሌ አንስቶ እስከ ላይ ከጠቅላይ ሚኒስትሩ የሚጠብቅ ነው። በዚህ ላይ አመራራቸውም ህዝቡም በጋራ ዛሬ የሰጠነውን ክሬዲት ዝም ብለን ተነስተን ነገ መናድም የለብንም። የምንሰጠው ዛሬ ያመሰገነውን ነገ ነገ በ በዚያ የሰራውን ጠቅሰህ ጥሩ ያሳካውን ተናግሮ ከዚያ ደግሞ እነኝነኝ መስተካከል አለባቸው የግድ የበለጠ ተለጥጦ መሰራት አለበት የሚለው መናገር ይቻላል። ግን ከኢትዮጵያዊነት ባህል አንዳንድ ወጣ እንዳንል ኢትዮጵያዊነት ባህል ለሰው ልጅ ክሬዲት መስጠት ነው። ለደከመው የሰራን ማመስገን ነው ነው ለሰው ልጅ ክሬዲት መስጠት የሰራውን ማመስገን ነው፣ የጎደለውን በትግስት መናገር ነው። በዚያ ደረጃ መሄድ አለብን የሚል እምነት አለን። ፖለቲካዊና ማህበራዊ ጉዳዮችን እያዋዛ በማቅረብ የሚታወቀው መዋዘ ጥበባት ዳንኤል ክብረትም ይህንኑ የዶክተር አሸብር ሀሳብ ነው የሚያጠናክረው። እንዳልኩ፣ መጀመሪያ በኢትዮጵያ ታሪክ የማይሞክሩ ነገሮች ተደርገዋል። ለምሳሌ አንዳርጋቸው ጽጌ መፈታት ሂደቱን ስለማስታውሰው አይሞክርም አይሞክሩም የሚባሉ ነገሮች መጥተዋል፣ እና ሰው በዛ ልክ ነው የሚጠብቀው። አንዳርጋቸው ጽጌ ከተፈታ በኋላ ከአንዳርጋቸው ጽጌ የባሰ ሰው ደግሞ ቀጥሎ እንዲፈታ ነው ሰው የሚጠብቀው። ባሰ ደግሞ አልነበረም። እንዲህ አይነት ነገሮች እኔ ቅድም ያልኩ ነው አዲስ። አሁን ለምሳሌ አንዳርጋቸውን ጽጌ አቆይቶ አቆይቶ ዶክተር አብይ አሁን ሰሞኑን ቢፈቱት ኑሮ ቱን እንደጠበቅ ልትጓዝ ይችላል። ግን ስስት አያቁም ሰውየው አሁን ይ ብልጥ እና ስሱ ሰው ቢሆኑ እያን በዛ በስድስት ወር ያደርጓቸውን ቀስ እያደረጉ ለአምስት ዓመት እየመነዘሩ መኖሩ ይችሉ ነበር። ድሮኛ ዩኒቨርሲቲ የምንለው ነበር። ፈርስት ይር ላይ ወይም ሰከንድ ይር ላይ ጥሩ ጥሩ ግሬድ ካገኘ እሷን እየመነዘረ እስከ አራት ዓመት ዲም ብታገኝ ምንም ብታገኝ ተመነዛዝራ ትም ቱ ምናምን አታጣትም። ተመነዛዝረ በዛ መንገድ አይደለም እሳቸው ይሉት በአንድ ጊዜ እንደ ጎርፍ ነው ያጥለቀለቁት። በቃ መሆን ያለብን ለምን እንሳሳለን? እኛ ነገ አይደለም የሕዝቡ የሮሮ ጥያቄ ነው። እሱን በአንድ የመለሱ ስለዚህ፣ ሰው አሁንም በሰባተኛውም ወር የሆነ እስረኛ ሲፈጠር በስምንተኛውም ወር የሆነ ነገር ሲፈጠር ማየት ይፈልጋል። ያ አለመሆኑ ነው ማየው። በአንድ ዓመት በርካታ ስራዎች ከተሰሩ ጠቅላይ ሚኒስትሩ ለምን ይቅርታ ጠየቁ? በፌስቡክ የተሰራጩ አንዳንድ መረጃዎች የዚህ ይቅርታ መነሻ የሆኑ ታገል ሰይፉ በዚሁ በሚሊኒየም አዳራሽ ባቀረበው ግጥም እንዳለውም ይህ የመገናኛ ዘዴ የራሱ አማኞች አሉት ከመቅደሱም ትልቅ ካውደ ምረት ታዛው፣ ከመስጊዱም ይልቅ አላህ ከሚገዛው፣ ሳያይ የሚያምነውን ታገኛለህ እዛው፣ ፌስቡክ ላይ ነውና አማኝ የሚበዛው። እናም እሳቸውን አስመልክቶ በፌስቡክ ሲሰራጩ የቆዩ መረጃዎች በገጣሚው ቋንቋ የተወሰኑ አማኞችን ቀልብ እንደገዙ ጠቅላይ ሚኒስትሩ ልብ ሳይሉ አልቀሩም። እሳቸው ለኢትዮጵያ ያላቸውን ዓላማና ቅር ለሚጠራጠሩ ወገኖች መልእክት ማስተላለፋቸውም ይህንን አባባል ያጠናክራል። የእኛ ሩጫ ሁሉ የሀገራችን ሕዝቦች ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ እኩል ሆነው በነፃነት የሚኖሩባት ኢትዮጵያን መፍጠር ነው። ኢትዮጵያን ከፍ ማድረግ፣ ትውልዷን ማንቃት፣ ዘመም ያለችውን ሀገሬን ማቅናት እንጂ ከዛ የተለየ ሸፍጥም ሐሳብም ተግባርም አልነበረንም። የቀድሞው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት የአሁኑ የኢኒሼቲቭ አፍሪካ ዳይሬክተር አቶ ክቡር ገናም የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ይቆይተዋል። ጠቅላይ ሚኒስትሩ የተለየ ሸፍጥም ሆነ ተግባር የለኝም ማለታቸው እንደዚሁም ይቅርታ መጠየቃቸው እሳቸውን አስመልክተው ሲሰራጩ ለቆዩ መረጃዎች የተሰጠ ምላሽ መሆኑን ይናገራሉ። አንደኛ የውጭ ሀይሎችን በተለይ የምዕራባዊ ሀይሎችን አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አስተሳሰብ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ማስተካከል የተፈለገ ንግግር ይመስለኛል። በአጠቃላይ በእኔ አስተያየት ንግግራቸው ሰዎቹን ሰዎች አርክቷል፣ የሚል ስሜት አለ። ምክንያቱም በማክስቱ እንደገና ፌስቡክን ያየ ወይም ደግሞ እንደዚሁ መንገድ ላይም አንዳንድ ሰዎች የሚነጋገሩ ከሰማ ሁኔታው የተስተካክለ ይመስልላቸዋል። ንግግራቸው ተቀባይነት አግኝቷል ሲሉ የመጨረሻ ያደርገዋሉ። አቶ ክቡር ምን ምን ተመለከቱ እርስዎ? ለምሳሌ ማሳያው ምንድን ነው? በእርስዎ እምነት እንግዲህ እንደገና የፖለቲካ ዓለምን ስንመለከት ባለፉት ሁለት ሳምንታት በተለይ ሸራተን በተደረገው ውይይት ባሰሙት ንግግር እና ከዛ በኋላ ደግሞ እንደዚሁ ባሰሙት ንግግሮች ብዙ እንግዲህ ናውራ አዲስ አበባ ለማለት እንችላለን። እና አንዳንድ ጊዜ ያው ፌስቡክ ላይ የተጻፈው ካልሆነ ጨምረን ብዙ ሰዎች ድጋፋቸውን እና ከዚህ በፊት ለእሳቸው የነበራቸውን አመኔታ እንደቀነሰ የሚያሳይ ብዙ ምልክቶች ነበሩ። እንግዲህ እሱም ለመመለስ የተደረገ ነው ብዬ ነው የምገምተው፣ እና ለዚህ ነው ተሳክቶላቸዋል ብዬ ነው የምገምተው። በአጠቃላይ ግን ጠቅላይ ሚኒስትሩ ባለፉት አስራ ሁለት ወራት ያደረጉትን ስራ ሲታይ በአብዛኛው የሚያኮራ በአብዛኛው ብዙም ሰው ያስደሰተ ሆኖ ነው ያለው። ግን ደግሞ ቤዛ ነው ያ ደግሞ አንዳንድ አስቸጋሪ ሁኔታዎች አሉ። ለምሳሌ አሁን ከትግራይ አዲስ አበባ ለመምጣት የማይቻልበት ሁኔታ ላይ ሙሉ በሙሉ ኢትዮጵያ ተረጋግቷል፣ ለማለት የሚያስችል ሁኔታ አለ ለማለትም ያስቸግራል። ስለዚህ በአንድ በኩል ብዙ የተሰሩ ስራዎች ስላሉ አሉ፣ በሌላ በኩል ደግሞ ገና ብዙ ይጠብቃቸዋል። የጠቅላይ ሚኒስትር አብይ አህመድ የአንድ አመት ቅኝት ንግግር እና የፈጠራቸው ስሜቶች ሰሞኑን ከተጨማሪ አስተያየቶች ጋር ልመለስ እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢህአደግ ለውጡን በብቃት ለመምራት ራሱ አንድ ሆነ መቆየት አለበት ሲሉ አንጋፋው ፖለቲከኛ አቶ ልደቱ አያሌው አሳስበዋል። ዛሬ በባህር ዳር ከተማ የለውጥን የአንድ ዓመት ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁት ፖለቲከኞች፣ የተፎካካሪ ፓርቲዎች አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ንግግር አድርገዋል። ዛሬ በባህር ዳር ከተማ የክልሉ ርዕሰ መስተዳደር ዶክተር አንባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮችና የባህር ዳር ከተማ ነዋሪዎች በተገኙበት በክልል ምክር ቤት አዳራሽ በኢትዮጵያ በአንድ ዓመት ውስጥ የታየውን የለውጥ ጉዞ የሚዳስስ ሀገር አቀፍ ውይይት ተካሂዷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች፣ የተፎካካሪ ፓርቲ አመራሮች፣ ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያለው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትሩፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም፣ ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያላቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ ያለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር፣ የኢኮኖሚ ጉዳይ እና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል። መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩን ሰንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሃድሶ ነው ወይስ ሽግግር ነው? ይህም እንኳን ዲፋይን አላደረግም። ለእኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንጻር አንድ ሽግግርን በለው ተሃድሶን በለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ችሏል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን እያለ አንድ አገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ የጋራ የእኛ የምንለው አብሮ ያኖርናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይቬት የተሻለ አገር የለንም። ይሄን ህገ መንግስትም ይዞ በመቀጠል ወደፊትም ብሔራዊ መግባባትን፣ ዲሞክራሲ፣ አገራዊ አንድነትን ማምጣት አይቻልም። ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ? ኢትዮጵያ ከአሁን በኋላ ድሃ ሆነ ኢኮኖሚዋ አሽቆልቁሎ ህልውናን ጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ መሰረታዊ ማሻሻያዎች ግን እየተወሰዱ አይደለም። የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲው እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለን አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሀሳብ ይዞ የመሸበት የሚያድር መሆን አለ። ዋጋም ያስከፍል የእወደድ ባይነት የአመራር ሰጭነት ሚና ሄዶ ሄዶ ራስንም አገርን ዋጋ ያስከፍላል። አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሀሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዴግ ራሱ አንድ ሆኖ መቆም አለበት ነው ያሉት። ኢህአዴግ እችን አገር መካስ ካለበት መጀመሪያ ይህን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ስታካሂዱ መቶ ፐርሰንት እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣል፣ መስመራችሁን ሳትቀይሩ ትወጣላችሁ ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ፣ ህዝብን ታደናግራል። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያዊ ማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻችል የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻል ሌላ የለውጥ ትግል ገና ወደፊት ይጠይቃል፣ ጠብቀል። ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ ሁለት ኃይል ነው። አሁን የኢትዮጵያ የፖለቲካ ኃይል አስተላለፍ ስናያለን መንግስት ይህን ጽንፈኛውን ኃይል በበጎ ውይይት፣ ድርድር፣ በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻለ ሲቻም በውይይት በምክክር፣ በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ህዝብ ከጎኑ አሳልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይኮላሽ። የአመራር ብቃት የሚያስፈልግልን ይሄን ለውጥ መደገፍ አለብን ብያምናለሁ። ብዙ ችግሮች አሉት ግን መሽቶበታል ብያላምን። መሄድ እየረፈደበት ግን ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይህን ለውጥ ለመደገፍ ለማገዝ መረባረብ። ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋዊ በርሄ አሁን በሀገራችን የለውጥ በር ተከፍቷል፣ በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ነው ያሉት። ሰባ ሶስት ዓመት ከሀገር ወጥቼ ስደት ላይ ስኖር መግቢያ አጥቼ፣ አንዴ ሽብርተኛ፣ አንዴ ከሃዲ፣ አንዴ ምናምን እየተባልኩ እየተከሰሱ አሁን ግን ያ ሁሉ ቀርቶ በሰላም ሀገሬ ገብቼ የአገሬ አየር የአገሬ አፈር ላሸት በመቻሌ ከህዝቤ ጋር ለመገናኘት በመቻሌ በመብቃቴ ከዚህ እደግፈዋለሁ። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይህን በር ገብተን ማስፋት፣ እንዳይቀለበስ መጠንቀቅ፣ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያ እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው። በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለም አየዋሴ የዲሞክራሲ ባህላችን ያለበት ሁኔታ እሴቶችና ልምዶችን በአቶ ሙላቱ ገመቹና በፕሮፌሰር በየነ ጴጥሮስ የለውጡ ፋይዳዎች፣ ትሩፋቶች ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው፣ ብሔርተኝነት፣ ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጠዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር አስቴርን ቀደም ሲልም እስክንድርን ለዘገባዎቻቸው አመሰግናለሁ። በድሬዳዋና በአካባቢዋ እንዲሁም ጅጅጋ ላይ ያለው ሰው ስለ አብይ አህመድ አስተዳደር የአንድ ዓመት ጉዞ ከተናገረው የተወሰነውን አዲስ ቸኮል ያስደምጠናል። ጊዜ መስጠት አለበት። ገና ነው። በዚህ በአንድ ዓመት ውስጥ ይህንን ሰርቷል። ከውጭም ከግቢም ለምሳሌ የኤርትራና ኢትዮጵያን አስታረቀ። ጫሉቱን ንግቧ ላይ አስገባ። አይደለም ይህም ስራ ነው። ደግሞ ለእሱ የሚያስፈልገው ነገር ካለ ደግሞ ወጣ ብሎ ውጭ ደግሞ የሚሰራው ነገር ይኖረዋል። እኛ እናውቅም። ለኢትዮጵያ የሚውን ነገር ነው የሚያደርገው። ዋናው ነገር የሚፈለገው አንድነት ብቻ ነው ኢትዮጵያዊነት በቃ። ስለዚህ ሲገባም በአንድነት ነው የማስተዳድረው ብለዋል አይደለም። በአንድነት ኢትዮጵያ የሚለውን ቃል ብቻ ይዞ መስራት አለበት። በአንድ ዓመት ውስጥ ኢትዮጵያ እስተካክላለሁ ማለት ዘበት ነው። ስለዚህ ጊዜ መሰጠት አለበት። ከሄዱ አይከፋም። ነገር ግን ከታች ያሉት ከታች ማለት ለምሳሌ ኦሮሞ እንበል። ለምን ደሞ እንደ በቃ ኦሮሞ አካሄዱ እንዲፈርስ እያደርጉ ነው ያለ? ምክንያቱም ይሄ ጠቅላይ ሚኒስትር ነው፣ ኢትዮጵያ ውስጥ ያለው ዘረኝነት ነው። አንድ ሰው ብቻ ምን ያደርጋል? አሁን ለምሳሌ ድርደው እናይ። ስታ ጠባቂ ማን ነው? ጠቅላላይ አገር መለዮ ለባሽ ነው፣ መከላከያ የድንበር ነው። ግን አገር ውስጥ ሰላም ጠባቂ ማን ናቸው? ፖሊሶች ናቸው። አድማ በታኝ እና ተራ ፖሊሶች አሉ። ሰላም የሚያበላሹት እነሱ ናቸው። ዘረኝነት ገባ፣ ዘረኝነት ስለገባ ሰው የለውም ሰው የለውም ግን ጠቅላይ ሚኒስትሩ በጣም ቆንጆ ለውጡም አካሄዱም በጣም ጥሩ ብዬ ደግፋለሁ። በዚህ በአንድ ዓመት ውስጥ ጥሩ የሆነ የኢትዮጵያዊነትና መንፈስን መፍጠር ችዋል። ነገር ግን አንዳንድ ጊዜ ሕግን በማስከበር ደረጃ፣ ፍትህን በማስከበር ደረጃ ፌር ያልሆኑ ነገሮች ብሔር ቤዝድ የሆኑ ጥቃቶች ሲፈጠሩ ቶሎ ብሎ እርምጃ ለመውሰድ እንደዚያ አይነት ነገሮች አሉ። ስለዚህ ጥሩ ነው ብቻ እስካሁን ድረስ የመናገር መብት አለ። በተለይ ጅጅጋ ላይ በጣም ሰላም ነው። በአሁኑ ሰዓት እንደ ልባችን ወጥተን ሰርተን እንገባለን። ጥሩ ነገር ነው። አስረ ዶክተር አብይ በአንድ አመት ያስመዘገባቸው ነገሮች ብዙ አሉ። ኢትዮ ኤርትራ ግንኙነት እንዲገናኙ መንገድ ከፍተዋል። ሁለተኛ ክልሎች ራሳቸውን ችሎ እንዲያስተዳድሩ የማድረግ የህግ የበላይነትና ፖለቲካ ሁሉ የታሰሩ ሰዎች እንዲፈቱ ከእስር ቤት ወንጀል የሰራ ነው እንጂ ሌላ በፖለቲካ ምክንያት ስለ ጻፈ በጋዜጠኞች ተይዘ ተይዞ የታሰሩት የሉም በአሁኑ ሰዓት። ሌላው በተለያዩ ምክንያቶች ከሀገር የወጡ ፓርቲዎች አሉ። ወደ ሀገር እንዲመለሱ እዛ ጫካ ነው ሀገር ውስጥ ገብቶ በዲሞክራሲያዊ መንገድ እንዲሟገት አላማውን ምኑ ምኑ ለህዝቡ አቅርቦ ሰላማዊ ውጃ ሰድርጎ እቺ ሀገር ወደ ሰላማዊ ሽግግር እንድትሄድ መንገድ ከፍቷል። የማይታሰብ መንገድ ይህ ሁሉ የአንድ አመት ውጤት ነው እና ስለ ስጋቱ ያው ዲሞክራሲ ዲሞክራሲ ማለት እኔ ጥፋ አልጠየቅም ሰውጋ ጥፋ ደግሞ ይጠይቃል የሚል አመለካከት አለ። መብቱና ግዴታውን እንዲያውቅ ህጉ ትንሽ ተበቀ ሆነ፣ የህግ በላይነት እንዲጠነቀቅ፣ ሁሉም ሰው እንደፈለገ ሆኖ እንደፈለገ ማድረግ አይችልም። ቶሎ የህግ በላይነት ማስከበር ግድ ነው። የመጀመሪያው ሊቀመንበር ሆኖ የተመረጠው አብይ ደስ የሚያሰኝ ሁሉ የሁሉንም ህዝብ ሳየት የሳበ ድጋፍ ሁሉ ያሉትን ሁኔታዎች ታይቶበታል። ምናልባት በአንዳንድ ተመልካቶችም እንደሚታዩ እስከ ሐምሌ ድረስ ባሉት ጊዜያቶች በጎ ምግባሮች እየታዩ ደርሰዋል። ግን ከዛ በኋላ ደግሞ ሁኔታዎች የመለዋወጥ ባህሪያዎች ያሳያሉ። ቀደም ብሎ የነበረው የአንድ ድርጅት ወይም ዘር ግንድ የያዘ የጭቆና አሳደር ተብሎ ይነገር ነበር በስልጣንም አካባቢ በወታደራዊ በሁኔታዎች ህወሓት የበላይነት ነበረ ተብሎ ይነገር ነበር። አሁን ደግሞ ከጊዜ በኋላ በተለይም ውዴት አካባቢ በሚደረገው እንቅስቃሴ የወገናዊነት ሁኔታ ይታያል የሚል ነገር አለ። ያው የህዝብ መፈናቀል አለ፣ በየቦታው የሚደርሱ ችግሮችም አሉ። ግን ሁኔታዎች ሁሉም እኩል አልታዩም የሚለው አስተሳሰቦች አሉ እና ጠቅላይ ሚኒስትሩ ፊት የነበረው ሁኔታ አሁን እንደዛ አይደለም ጥርጣሬ ውስጥ ገብተዋል የሚል የህዝብ አስተያየትም ይሰማል እኔም እንደዛ ይመስለኛል የጂጂጋ ተወላጅ ነኝ ነዋሪ ነኝ ጂጂጋ እንደሚያውቀው ሀምሌ ሀያ ስምንት ሽግግር መንግስት ነው የገባው የእኛ አመራር ትንሽ የሆነ ሽግና የፈጠረው ሄጎ የሚባል አለ ቡድን የመንግስት አደራጆት ቡድን ናቸው እነሱ አልፈናል አሁን ጥሩ ለውጥ ነው እየመጣሁት ከ የፌደራል መንግስት ጋር ጅጅጋ ሰላም ነው። እኔ ዶክተር አቢይ ያየሁት ጥሩ ነገር እንጂ መጥፎውን ነገር አላየትኩም። ል ግለሰቤ ማለት ያለው አቢይ ኢትዮጵያ ኢትዮጵያ መሆን አይቻልም ነበረ ሲም እንጂ መንግስት የለም ነበረ። የአቢይ በፊት ስንት እስረኛ ኢትዮጵያ ውጭ ፈ ሀገር የገባ ዛሬው ላይ ተመትፋላ። ጥሩ ኢትዮጵያ ይመጣል ብዬ ያስባለው ደስ ይላል። የአቢይ ሲም ሲሰማ ራሱ ደስ ይለኛል። አዲስ ቸኮልን ለጥንቅሩ አመሰግናለሁ። ሰበር ዜናለን። የተከበራችሁ አድማጮች በአውሮፓ የዘመን አቆጣጠር በ2020 ዓመተ ምህረት ከአንድ ዓመት በኋላ ማለት ነው፣ ቶኪዮ ለምታስተናግዳቸው የኦሊምፒክ ጨዋታዎች ለማለፍ ዛሬ በተደረገ የአፍሪካ ዞን የማጣሪያ ግጥሚያ የኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን የዩጋንዳ አቻውን ሦስት ለሁለት አሸንፏል። በጨዋታው ፍጹም ብልጫ እንዳሳዩ የተነገረላቸው ሉሲዎቹ በሎዛ አበራ ሁለት እና በሰርካለም ጉታ አንድ ጎል እስከ መጨረሻዎቹ ደቂቃዎች ድረስ ሦስት ለባዶ ሲመሩ ቆይተዋል። ሆኖም በመጨረሻዎቹ ደቂቃዎች የተቆጠሩት የዩጋንዳ ሁለት ጎሎች የሉሲዎቹን ወደ ቀጣዩ ዙር የማለፍ ዕድል አጣብቂኝ ውስጥ ከተውት ነበር። የመልሱ ጨዋታ የፊታችን ቅዳሜ ዩጋንዳ ውስጥ እንደሚደረግ ሪፖርተራችን ግርማቸው ከበደ አሁን ማምሻውን ዘግቦልናል። ክቡራትና ክቡራን አድማጮች የመጽሔቱ ቅንብር ይቀጥላል። ወደ ተከታዩ ዘገባ እናልፋለን። የሰው ሀብት ልማት ለጤና አገልግሎት በተሰኘው ፕሮጀክት ኢትዮጵያ ወደ ሀምሳ ሺህ የሚጠጉ ባለሙያዎችን ማፍራቷ ተነገረ። ለሰባት ዓመት የቆየው የፕሮጀክት ዘንድሮ እንደሚጠናቀቅና 55 ሚሊዮን የአሜሪካ ዶላር እንደፈሰሰበት ተገልጿል። መለስካቸው አመሃ ዝርዝር አለው። ላለፉት ሰባት ዓመታት ሲተገበር በቆየው በዚህ የጤናውን ዘርፍ የሰው ሀብት ማጠናከሪያ ፕሮጀክት ማጠናቀቂያ ሥነ ሥርዓት ዛሬ ረፋዱ ላይ ሲከናወን የሀገሪቱ የጤና ጥበቃ ሚኒስትር ዶክተር አሚር አማን መልካም ውጤቶች ማስመዝገቡን ገለጹ። ፕሮጀክቱ መንግሥት የያዛቸውን የጤና ልማት እቅዶች ከማሳካት አንጻር ጉልህ አስተዋጽኦ እንዳደረገ ዘርዝረዋል። ከእነዚህም መካከል የጤናው ዘርፍ የሰው ሀብት ልማትና አስተዳደር የሚመራበትን የአስር ዓመት ዕቅድ ማዘጋጀትና በኢትዮጵያ ያለውን የጤና ባለሙያ እጥረት ለመቅረፍ ወደ 50 ሺህ የሚጠጉ በተለያየ ደረጃና ዘርፍ የሚሰሩ የጤና ባለሙያዎችን አስተምሩ ማብቃትን አስታውሰዋል። ፕሮጀክቱን ስትሬንግተኒንግ ሁማን ሪሶርስ ፎር ሄልስ በሚል ስያሜ 55 ሚሊዮን የአሜሪካ ዶላር ድጋፍ የሰጠው የዩኤስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ በኢትዮጵያ ኃላፊ ሌስሊ ሪድ በበኩላቸው ፕሮጀክቱ በሀገሪቱ የጤና አገልግሎት ላይ የሚያመጣውን አዎንታዊ ለውጥ አስረድተዋል። ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለ ነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። ሀምሳ ሺህ ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በአይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል? የፕሮጀክቱ ዲሬክተር ዶክተር ዳምተ ወልደማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሠራ ቆይተዋል። ከእነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌዴራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደማርያም። አጥጋቢ አገልግሎት ለመስጠት አንድ ሺህ ህዝብ ባለበት አገር ሁለት ነጥብ ሶስት ዶክተሮች፣ ነርሶች እና ሚድዋይፎች ያስፈልጋሉ የሚል ትክክለኛ ሰሆ ሚድዋይፍ ነው አዋላጅ ሚሉን ትተነዋል ትተነዋል እና ሁለት ነጥብ ሶስት ለአንድ ሺህ ህዝብ ያስፈልጋል። ይህም የሳብ የሳብ ሰሃራን አፍሪካ ስታንዳርድ ነው የእኛ አገር ስታቲስቲክ ሞ እዛ ለመድረስ ገና ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን የአንስቴቲስቶችን የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝድ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38390 የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49 ሺህ የጤና ባለሙያ እንዲመረቅ ተችሏል። በሰባት ዓመት ይሄ እጅግ በጣም ትልቅ ትልቅ ግኝት ነው። የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ሥራ እንደሚጠይቅ ዶክተር ዳምጠው ያብራራሉ። የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው በቂ አይደለም? በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት አንድ ሺህ ህዝብ ካለ ሁለት ነጥብ ሶስት ዶክተር ነርሶች፣ ንሜድባቦች ያስፈልጋሉ እኛ አሁን ዜሮ ነጥብ ስምንት ላይ ነው ያለነው። ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴይነብል ዴቨሎፕመንት ጎል አይ መኖር ያለበት የሰው የባለሙያ ቁጥር ከ2.3 ወደ 4.45 ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል የሚል እምነት ስላለ፣ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይክ ባይላተራል መልትላተራል፣ ሌሎችም መደገፍ ይኖርባቸዋል። የዚህ ፕሮጀክት እድሜ በዚህ ቢጠናቀቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት አምስት ዓመታት ለልማትና ለሰብአዊ እርዳታ አራት ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው በእውነቱ የተሠራው ሥራ ትልቅ እንደሆነ ግልጽ ነው ነገር ግን በጤና ፕሮግራም ላይ ዘርዘር አድርገን የምንመለከታቸው ከጤና ግንኙነት ከቋንቋ አጠቃቀም ጋር የተያያዙና በዚህ ዘገባ ውስጥ የተነሱ ጉዳዮች አሉ ወደፊት እንመለስባቸዋለን ለአሁኑ ለዘገባው አመሰግናለሁ። የምሽቱ የአየር ስርጭት ፕሮዲውሰር ብራን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድናችሁ ያለ ነው። አዳነች ፍሳሐዬ እና ሰሎሞን አባተንን አሁን ከምሽቱ ሦስት ሰዓት ከአርባ አንድ ደቂቃ ሊሆን ነው። ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በዌብሳይታችን በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። አዳምጡ፣ ተሳተፉ፣ አስተያየቶቻችሁን ስጡ። የቪኦኤን አፕም እንደዚሁ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አርዕስተ ዜና አዳነች ተሰማናለች። በአማራ ብሔራዊ ክልል በኦሮሞ ብሔረሰብ ዞን ዳዋ ሃሮ አስተዳደር አካባቢ ነዋሪዎችና በጸጥታ ኃይሉ መካከል ግጭት መፈጠሩ ተሰማ። ከቅርብ ጊዜያት ወዲህ ደቡብ አፍሪቃ ውስጥ በውጭ ተወላጆች ላይ ጥቃቶች የሚፈጸሙት በአዳንን በመጥላት ሳይሆን በሀገሪቱ ባለው ችግርና በአጨቃጫቂ ፖለቲካ ምክንያት ነው ይላል የሀገሪቱ መንግስት። ዲሞክራት የህግ መምሪያ ምክር ቤት አባላት በፕሬዝደንት ዶናልድ ትራምፕ ላይ ሰፊ ምርመራ ለማካሄድ በተዘጋጁበት በአሁኑ ወቅት የሙለር ምርመራ ውጤትን ለማግኘት በሚያደርጉት ጥረት ከትራምፕ አስተዳደር ጋር የተራዘመ ትግል ያካሄዱ ተብሎ ይጠበቃል። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ያን ስቶልተንበርግ ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ያደርጋሉ። የድርጅቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ዋሽንግተን ዲሲ ይሰበሰባሉ። በተመሳሳይ ፆታ መካከል ወሲብ መፈጸምንና አመንዝራነትን አስመልክቶ በብሩናይ የወጣ አዲስ እስላማዊ ሕግ ዓለም አቀፍ ቁጣ አስነስቷል። ዛሬ ተግባራዊ የሚሆነው አዲስ ሕግ በአመንዝራነትና በተመሳሳይ ፆታ ግንኙነት የተከሰሱ ሰዎች በድንጋይ ተደብድበው እንዲገደሉ ይፈቅዳል። በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍል ግዛት ቺካጎ የኢኮኖሚ ከተማ የኢኮኖሚ የኢሊኖይ ከተማ መራጮች ሎሪ ሳይፎት የተባሉትን ጥቁር አሜሪካዊት ለከንቲባነት መምረጥ ታሪክ ሰርተዋል። በትልቅነቷ ቀዳሚ ቦታ የምትይዘው የዩናይትድ ስቴትስ ከተማ ጥቁር አሜሪካዊቷን ለመሪነት ለመምረጥ ችላለች። አመሰግናለሁ አዳነች፣ ለአርዕስተ ዜናው። የተከበራችሁ አድማጮች የናይል ሳት ስርጭታችንን በቅርቡ እንደገና ለመቀጠል ባለሙያዎቹና ባለስልጣናቱ አሁንም በጥረታቸው እንደ በረቱ ናቸው። እንግዲህ ከሰሞኑ ወደ ፍጻሜው ይደርሳል ብለን እየጠበቅን ነው ያለነው። እናሳውቃችኋለን። ወደ መደበኛው የናይል ሳት ስርጭታችንን እንመለሳለን። ምንጫቸው ለተረጋገጠ ለትክክለኛና ለሁሉን አቀፍ መረጃ ከአሜሪካ ድምፅ ጋር ይቆዩ። አሁን ወደ ተከታዩ ቅንብር እናልፋለን። የወቅቱ የኢትዮጵያ ሁኔታ በፋኑና አክቲቪስቶች ሽፋን የሚደረጉ ሕገወጥ እንቅስቃሴዎች በተለያዩ አካባቢዎች ለጸጥታ ስጋትና ለሰላም መደፍረስ ወደ ይቅርታ ዳንች ይሄኛው ቅንብር እየተዘጋጀ ስለሆነ አሁን ወደሚቀጥለው ዘገባ እናልፋለን። ያኛው እስከሚደርሰን ድረስ ትኩረት የኢትዮጵያ ወቅታዊ ጉዳይ ለውጥ ከጠቅላይ ሚኒስትሩ የአንድ ዓመት ክንውን ባሻገር ዶክተር ሽመልስ ቦንሳ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት የዋሽንግተን ዲሲው አቶ ግዛው ለገሰና የርእዮት ሚዲያ መስራችና ዋና አዘጋጅ አቶ ቴዎድሮስ ጸጋዬ በኢትዮጵያ የወቅቱ ጉዳዮች ላይ ውይይት ጀምረዋል። አሉላ ከበደ ነው ያወያያቸው። ባለፈው ሳምንት መገባደጃ ጀመር ያደረጉትን ውይይት እልባት ካደረጉበት ይጀምራሉ። ዶክተር ሽመልስ እንድንነጋገርበት የሚጠይቅ አንድ ሀሳብ ሰንዝረዋል። ምን አይነት ለውጥ? ብዙ ሊያነጋግር የሚችል ትልቅ ሀሳብም ይመስለኛል። የሁሉም የሆነች አገር ብለዋል። በጨረፍታም ቢሆን በእርግጥ ምን አይነት ለውጥ? መቼስ ነው ያ መንገድ ተጀመረ የሚባለው ለርሶ? አዎ አሁን እንግዲህ ያየህ ምን አይነት ለውጥ የሚለው አይቲንክ ሁላችንም ሊያግባባ የሚችለው ነገር ምንድን ነው? እዚህ ሀገር የነበረውን ጥያቄዎችን መመለስ የሚችል ለውጥ ነው መሆን ያለበት። ምንድን ነው እዚህ ሀገር የነበረው ጥያቄ እና ተፈክ የምንፈልገው ሀገር ምንድን ነው? ሁሉንም በእኩል የሚያስተዳድር ሀገር፣ ሁሉንም በእኩል የሚያይ አንዱን ከፍ ሌላውን ዝቅ ማድረግ መጥና ነባር ማይል ኢትዮጵያን ነው መፍጠር የምንፈልገው እና እኩልነት የሰፈነበት ሀገር ነው እንግዲህ የምንፈልገው። እና ያችን እኩል የሆነች ሀገር እኩል ሁሉንም እኩል የምታያገር እንዴት መፍጠር የሚለው ጥያቄ ነው። ስለዚህ የለውጡ ባህሪያት፣ ለውጡ ምን መምሰል አለበት፣ ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን የምንስማማ ይመስለኛል። እርግጥ የሁሉ ማሳብ ላይሆን ይችላል። የምናስባት አገር ሁላችንንም በኩል ታይናለች ወይ? እኩል ታስተናግደናለች ወይ? በአሁኑ ሰዓት ደግሞ ጠርዝ ላይ የነበሩ ሀሳቦች እና ቋንቋዎች ወደ መሀል እየመጡ እና ከነኚህም ቋንቋዎች አንዱ በሌሎች ሀገሮች የታየው ወደ እልቂት ያመራው ወደ ህዝብ ጥፋት ወደ አገር ውድመት ያመራው የመጤና የነባር ቋንቋ አደገኛ ቋንቋ ነው። አሁንም ጠርዝ ላይ አይደለም ያለው ማርጅን ላይ ሳይሆን ወደ ሜንስትሪም ወደ መሀል ሀገር መጥቷል። እና የፖለቲካ እይታዎቻችንን አስተሳሰቦቻችን ሁሉ እየቀረጸ ነው። ይህንን አደጋ በተለያየ አጋጣሚዎች እያየን ነው። የሰው መፈናቀሎች ሲፈጠር እንደገና ደግሞ በአዲስ አበባ ላይ የሚታየው ሁኔታ ክርክር እነኝ እንዴት ወደ መሀል እንደመጡ እይታዎቻችን እና የፖለቲካ አስተሳሰቦቻችን እንዴት እየቀረጹት እንዳሉ ነው የሚያሳየው። አደጋ አለ። ስለዚህ ከዛ ለመውጣት የሚያስችለን መንገድ የሚሆነው ሁል ሊያረገን የሚችል በእኩልነት ሊያይን የሚችል የፖለቲካ ፍሬምወርክ መስራት ነው ያ የፖለቲካ ፍሬምወርክ ስርአታዊ ነው መሆን ያለበት፣ መዋቅራዊ ነው መሆን ያለበት፣ በዛ ላይ ነው መሰራት ያለበት። መንግስታት ያልፋሉ። ወደፊት እኛ ሀገራችን ሊቀጥሉ የሚችሉ ስርአቶችን መፍጠር ያለበት። መልካም፣ በርከት ያሉ ጥያቄዎችን እንድናነሳ የሚጋብዝ ነው። ለሰዓት ሽ የሚያስል ግን ቅብብሉን በማካከላችሁ ላድርግ። ቴዎድሮስ ወደ አንተ ነው የምመጣው። ቁርጠኝነት የተሞላ ውሳኔ ያለመኖርን ከችግሮቹ አንዱ ታደርጋለህ። ወደ አንድ ያጋደለ ትለዋለህ ለአንድ ቡድን ብቻ ነው ቻይነትን የሚያሳየው ስትልም ትሞግታለ ከዚያ ጠበቅ ያለው ግን ኢትዮጵያዊነትን የሚያቀነቅን አደለም፣ ይህ አስተዳደር ብለህ ከሆነም አፋዊ ብቻ ነው ትላለህ። ለምን አፋዊ ብቻ? ባለፉት አንድ ዓመት በተለይ ደግሞ በመጀመሪያዎቹ በርካታ ወራት ተጨባጭ ለውጦች ተካሂደው የለም ወይ? የተደረጉትን ቦታ ስተን በተጨባጭ ያየነውን ተፈጽመዋል። እነኚህ ግን ጉድለት አለባቸው ለምን አንልም? በጣም ጥሩ። እሱን ልመለስና ቀደም ሲል ወደ ተነሱት ነጥቦች ከአቶ ግዛውን በኩል የተነሱት ነጥቦችን በተመለከተ አንዳንድ ሀሳቦች መስጠት ፈልጋለሁ። በመጀመሪያ እኔ ምንም ለውጥ የለም አላልኩ። ሀገሪቱን የሚያሻግር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሃል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ ነው። ይህንን በተለያዩ መድረክ ባነሳውም አሁንም አነሳዋለሁ። ከአዲስ አበባ ወደ መቀሌ የተሸጋሸገ አለ። ከኤርትራ ወደ አዲስ አበባ የተሸጋሸገ አለ። ከኤርትራ ወደ ኦሮሚያ የተሸጋሸገ አለ። ከአዳማ ወደ አዲስ አበባ የተሸጋሸጋል። ስለዚህ ለእኔ ይሄ የሽግሽግ ሂደት ነው። ሽግሽግም ግን ለውጥ ነው፣ ምክንያቱም አንድን ቁስ ወይም ሰው ከነበረበት ቦታ ወደ ሌላ ቦታ ሲቀየር ለውጥ ነው እና ለውጥ አለ። ሁለተኛ እስር ቤት ውስጥ የነበሩ ሰዎች ተፈተዋል፣ እውነት ነው። ከውጭ የነበሩ የፖለቲካ ፓርቲዎች ተጋብዘዋል፣ ትክክል ነው፣ ጥሩ ነው። ሌሎችም ልንጠቅሳቸው የምንችሉ የውጭ ጉ ግንኙነትና የአገር ውስጥ ስኬቶች አሉ፣ ግን እነሱን በአብዛኛዎቹ እኔ ዋጋውን ውለታውን የምሰጠው ለሕዝቡ ትግል ነው። ኢህአዴግ በመግለጫ ራሱ ወጥቶ ይቅርታ ጠይቆ ለህልውናው ሲል እነዚህን እርምጃዎች ከመውሰድ ውጪ ምርጫ የሌሏቸውን እርምጃዎች ነው አድርጌ የምመለከታቸው። እነዚህ ስለዚህ መስክ ማመሰግነው ለዚህ ደም የከፈሉትን ለዚህ ህይወት የከፈሉትን በተለያየ የኢትዮጵያ ክፍል ያሉ ኢትዮጵያውያን ታጋዮችን በየቦታው የወጡ ጠመንጃ ሲተኮስባቸው በሰላም እጃቸውን እያነሱ እስር ቤት ውስጥ የተገረፉ፣ የተገደሉ፣ የታሰሩ ሰዎችን ነው ማክበር የምፈልገው ለዚህ ድል። ይሄ ማለት የሰውየውን ወይም የቡድኑን የተካሄዱ ስኬቶችን ሙሉ በሙሉ እየካድኩ አይደለም። ግን አገር የሚያሻግር ለውጥ ግን በኢትዮጵያ ውስጥ እየተካሄደ አምናለሁ። ቀደም ሲል አቶ ግዛው ያነሱት ነጠዋለ በመሰረቱ ለሰላሳ አመት እና ከዛ በላይ በዚህ በፖለቲካ ውስጥ ከተካፈለ አንድ ሰው የመጀመሪያም ማድረግ ያለበት ነገር የሚመስለኝ በሆነ ቡድን ላይ የሀገርን እጣ አለመጣል ነው። እንዴት የሆነ ስብስብ ሙሴ ነው፣ የሆነ ስብስብ አዳኝ ነው ብሎ የሀገርን ጉዳይ በጠቅላላ ለዛ ቡድን ትከሻ ማሻገር እንደሚቻል ሊገባኝ አይችልም። አንድ ሁለተኛ ደግሞ በኢትዮጵያ ውስጥ በፖለቲካ ትንተና ውስጥ ብዙ ጊዜ እየተዛቡ የሚቀርቡ ሁለት ነገሮች አሉ። አንዱ በኢትዮጵያ ውስጥ በአሁኑ ወቅት ለሚፈጠረው ችግር አስተዋጽኦ እያደረጉ ያሉት ሁለት ጽንፎች ናቸው የሚል አባባል አለ። ይሄ ስህተት ነው። በአሁኑ ወቅት በኢትዮጵያ ውስጥ ያለው ፖለቲካ በአንድ በኩል ሌላ በተለያየ የአገሪቱ ክፍል ያሉ ዘውገኛ እና ጽንፈኛ ሀይሎች አሉ። በዚህ በኩል ደግሞ ዜግነትን ማቀንቀን የሚፈልጉ የእኩልነትና የፍትህ ወገኖች አሉ። ግጭቱ እየተካሄደ ከሆነም እየተካሄደ ያለው በእነዚህ ነው። የእኩልነትና የፍትህ ጥያቄዎችን በዚህ ልንኮንን ስለማንችል አሁን በኢትዮጵያ ውስጥ እየተፈጠረ ላለው ችግር ዋናዎቹ ተጠያቂዎች ጽንፈኞቹ ዘውጌዎች ናቸው። ሁለት ሶስተኛ ምርጫው በጉልበት በሚመጣ አብዮትና በሪፎርም መሀል ብቻ አስመስሎ የማቅረብም ዲስቶርሽን ይካሄዳል። ይሄ ስህተት ነው። አንደኛ እኔ በጉልበት ለምን ለምን አይመጣም አላልኩ። እያልኩ ያለሁት ጉልበት የቀላቀለ አብዮትም ሳናካሂድ ሪፎርም በሚባል ደግሞ በማያደርፍ ሽግሽግ እንጂ ሽግግር ያልሆነ ሂደትም እየተከተልን የአገሪቱን ውድ ጊዜ ከምናባክን በስምምነት ቁጭ ብለን ሀይል ሳንጠቀም ይህ ህገ መንግስት ምን ድረስ ወሰደን? እስከ ዛሬ ይሄ መዋቅር ምን ጠቀመን፣ ምን ጎዳን የሚለውን ነገር የምንነጋገርት ህዝባዊ ጉባኤ፣ ህዝባዊ የሽግግር ሂደት፣ ህዝባዊ አገርን ወደ ብርሃን የማውጣት ሂደት መጀመር ይቻላል። ይሄ በጉልበትም መጠቀምን አይጠይቅም። የችግሩን አስኳል ትቶ ደግሞ ዳርዳሩን መሄድንም አይጠይቅም እና ሶስተኛ ምርጫ አለ። ያ ሶስተኛ ምርጫ እንደሌለ ተደርጎ የሚቀርበው ነገር ስህተት ነው። መልካም በርከት ያሉ ሀሳቦችን ነው ቴዎድሮስ የደረደርከው ክርክሩም ዘለግ ብሎ እንዲሄድ የሚጋብዝ ይመስላል አቶ ገዛው ሌላ ተጨማሪ ጥያቄ አላነሳም ቴዎድሮስ የደረደራቸው ሀሳቦች አንዳንዶችን እርሶ ካቀረቧቸው ሀሳቦች በሚቃረን መልኩ ነው የተመለከተው እድሉ የእርሶ ነው ያው ለመጀመሪያ የኔን የአርባ አመት ተሳትፎ እውቅና ስለሰጠው አመሰግነውና ዶክተር አብይ ከስልጣን ከመጣ በኋላ ባደረገው የፖለቲካ ተሳትፎ ያንን ለመተቸት መቸኮሉ ምናልባት ብዙም ውሃ ላያነሳ ይችላል። ያም ሆነ ወይ እኔና እሱ እሱ ከሚገምተው በላይ ብዙ የምንስማማበት ነገር አለ። ዶክተር ሲመልስ ባነሳውም ተቋማዊ ለውጥ ያስፈልጋል፣ ህገ መንግስታዊ ለውጥ ያስፈልጋል በሚሉት እንስማማለን። እንዲያውም እኔ የሚያስፈልገው የስርዓታዊ ለውጡ ብዙ ምርምር የሚያስፈልገው አይደለም። ኢትዮጵያ ውስጥ ሀያ ሰባት ዓመት ላሉት የማህበረሰባዊ ግንኙቶች መበጣጠስ ዜጎች ስለ ነጻነት ያላቸው አስተሳሰብ ጨለምተኛ ቡድናዊና ቡድናዊ እና የራሳቸውን ነጻነት ያገለለ እንዲሆን በጥላቻ የተመሰረተ እንዲሆን ያመጣው አይዲዮሎጂ ነው። ያ አይዲዮሎጂ ደግሞ የግራው ፖለቲካ በተማሪዎች እንቅስቃሴ ተጀምሮ ያመጣው ስለሆነ ሊመጣ የሚችለው ለውጥ የቡድን መብትን የብሔር ፖለቲካን አሁን ያሉትን ክልሎች የሚያፈርስ ና ይህንን ሲያደርግ ግን ለቋንቋዎች፣ ለሃይማኖቶች፣ ለባህሎች እኩልነትን የሚሰጥ በሰው ልጅ ተመክሮ በዓለም ዙሪያ ሰክሰስፉል የሆነ የዴሞክራቲክ ስርዓት ነው አማራጭ ሆኖ ሊቀርብ የሚችል። ሌላው መነሳት ያለበት ጥያቄ ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት በኮንሴፕት ሌቭል ወይም በሀሳብ ሌቭል የማይስማማበት የለም ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ህብረተሰባዊ ለውጦች ይሁን ጦርነቶች ይሁን፣ መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው። ብዙ ምሳሌዎችን መስጠት ይቻላል። ሌላው ላነሳው የምፈልገው ነገር የፖለቲካ ትንታኔን በምናደርግበት ጊዜ ላይ ላዩን ሳይሆን ዲፐር ገብተን ካየን ለውጥ በሚመጣበት ጊዜ በድርጅቶችና በአመራር መሀል ለውጥን በተቀበሉና ለውጥን ባልተቀበሉ በአንድ ድርጅት ውስጥ መኖሩ የተለመደ ነው። ኮሚኒስት ፓርቲ ውስጥ ረሺያ ውስጥ አይተነዋል፣ ሶቪየት ዩኒየን እያለ ሳውዝ አፍሪካ ውስጥ አይተነዋል። ኦዴፓ ኦሮሞ ዴሞክራቲክ ፓርቲን በሚመለከት ቴዎድሮስና እኔ እንስማማለን። በአዲስ አበባ የሚሆን በስርዓቱ ላይ አንስማማም ብሎ ያወጣው መግለጫ የድርጅቱን ኋላቀርነት የሚያረጋግጥ ነው እንጂ የዶክተር አብይና የለውጡን ሀይሎች ስም የሚያጠለሽ አይደለም። ሌላው ስለ ፖለቲካ አናሊሲስ ስንሰጥ በጣም ኢምፖርታንት ሆኖ ከአካደሚክ ዲስኮርስ ሊለይ የሚችልበት ነገር በሂሳብ እና በፊዚክስ መካከል ያለ ልዩነት ነው። ፖለቲካ ተግባራዊ ነው። በምኞት የሚሆን ነገር ወይም በቲዮሪ እንደዚህ እንደዚህ ተደርጎ የሚገባ ነገር አይደለም። ዶክተር አብይ ስርዓቱን ለመለወጥ በጣም አስፈላጊ ፖይንት ነው። ዶክተር አብይ ስርዓቱን ለመለወጥ ሁለት መሰረታዊ ነገሮች ያስፈልጋቸዋል። አንዱ የዶክተር አብይን የፖለቲካ አካሄድ ወይንም ቁመና ሊደግፍ የሚችል የዶክተር አብይን ተቃዋሚዎች ሊመጣጠን የሚችል የፖለቲካ ቤዝ ኮንስቲትዌንት ያስፈልጋቸዋል። ችግሩ ኢትዮጵያውያን የምንል በተለይ ለረዥም ጊዜ የታገልን ኢትዮጵያውያንን የኢትዮጵያን ፖለቲካ የምናቀነቅን ወይንም ኢትዮጵያ ውስጥ በየከተማው ያሉ አዲስ አበባም ሌላም ሌላም ቦታ ያሉ ኢትዮጵያውያን እንደ ግለሰብ እንደ ዜጋ ለሀገራችን እንጨነቃለን እናቀነቅናለን እንጂ ተደራጅተን የፖለቲካ ኃይል መፍጠር አልቻልም። በአሁኑ ሰዓት ተደራጅተው የፖለቲካ ጫናና ኃይል ሆነው ለማህበረሰባችን ችግር እየፈጠሩ ያሉት ቅድም እንደተባለው የኦሮሞ አክራሪ ቡድኖች እና የትግራይ አክራሪ ቡድኖች አሁን አሁን በአማራም ክልል ውስጥ ብቅ ብቅ እያሉ ያሉ ወይ ናቸው። ስለዚህ ዶክተር አብይ ለውጥ ለምን አላመጣም የሚለውን ጥያቄ ለመመለስ፣ ሌላው በጣም ኢምፖርታንት ጥያቄ የዜጎች ተሳትፎ እና ዜጎች የሚመጣውን ለውጥ የሚመጣውን የነጻነት ስርዓት ግንዛቤ ምን ያህል አላቸው? ኢትዮጵያ ውስጥ አሁን ከአርባ ከሀምሳ ዓመት ያለው እድሜ በግራ ፖለቲካ በእኛና በእናንተ ፖለቲካ የእኛና የእነሱ ፖለቲካ የተቃኘ እና ስለ ነጻነት ስለ ዴሞክራሲ ምንም አይዲያ የሌለው ህብረተሰብ ነው የፈጠር ነው ዜጋው እዚህ ነው ያለው። ዜጋውን መለወጥ መቻል አለበት። ዜጋው ባልተለወጠበት ለፍጥነት ተብሎ የሚወሰድ ለውጥ የሀገሪቷን ህልውናና ሚሊዮኖችን ህይወት አደጋ ውስጥ የሚከት ከሆነ ተቀባይነት ሊኖረው አይችልም። ኢትዮጵያ ዛሬ የሚያስፈልጋት ኢትዮጵያዊ የምንለው የነጻነት ትርጉም ገብቶን ወይም የነጻነትን መንገድ የምንከተል ሰዎች ተደራጅተን ዶክተር አብይ ላይ ጫናና ድጋፍ መስጠት አለብን። ዶክተር አብይን ዝም ብለን እንቀበለው አልልም፣ ጫና መፍጠር መቻል አለብን። ይህን ግን ልናደርግ የምንችለው ተደራይተን ገጀራም ይሁን ካላሽን ይዘው የሚወጡ ሰዎችን መወዳደርና አዋጪ የሆነ ሰላማዊ ሽግግር እንዲኖር ለዶክተር አብይ አስፈላጊ የፖለቲካ ኮንስቲትዌንስ ስንፈጥር ነው። መልካም። አንዳንድ ሀሳቦች ማሳት ይቻላል። እሺ፣ ቴዎድሮስ ባጭሩ። እሺ፣ አንዳንድ ነገሮች ተነስተዋል እዚህ ላይ እና ተወሰነ ሀሳብ መስጠት እፈልጋለሁ። ማንሳት የፈለግኩት ነገር ምንድን ነው? ይሄ አገር በምርጫ ብቻ የሚፈታ ችግር የለውም። የፖለቲካ ኮንስቲቱንሲ መስራት የእሳቸው ኃላፊነት ነው። ኦዲፒ የሰጠውን መግለጫ ወጥቶ ማስተባበል የእሳቸው ኃላፊነት፣ የኦሮሚያ መንግስት የሰጠውን መግለጫ ወጥቶ የኔ አይደለም ብሎ ማለት የእሳቸው ኃላፊነት ነው። ከሆነም ማለት ነው። መልካም ግን ዋናው ነጥብ እሱ አይደለም። የጠቅላይ ሚኒስትር አብይ ፈቃድ መኖር አለመኖሩ አይደለም። እዚህ ጋር መጨረሻ ላይ ውጤቱ ምንድን ነው የሚለው ነውና። መልካም አገሩ የሚድነው በዜጎች ሁለንተናዊ ተሳትፎ ነው። ያንን ደሞ ማድረግ የምንችለው በጠቅላላ የአገሩን የህገ መንግስትና የመዋቅር ችግር ተገንዝቦ ወደዛ ለመሄድ የሚያስችል ጉዞ የተጀመረ እንደሆነ ነው እ ጉዞ አሁን በኢትዮጵያ ውስጥ ያለ መልካም፣ በዜጎች ተሳትፎ ለውጥ ይመጣል የሚለው ላይ ሁለታችን የምትስማሙ ይመስላል። ከዶክተር መለስ ጋር እንዳልጠፋፋ ሰጋለሁ። ግን ባጭሩ፣ አቶ ኢትዮጵያ ውስጥ እንደ ዶክተር አብይ የነጻነትን ትርጉም እና ምንነት የሚያውቁ ምሁራንና ዜጎች የሉም ሳይሆን የኔ ነጥብ ተደራጅተው የፖለቲካ ኮንስቲቱወንት ሆነው ከሌላ በኩል ሊመጣ የሚችለውን ጫና ለመቋቋም የሚያስችል ቁመና የላቸውም። አልተደራጀንም ነው። በሁለተኛ ደረጃ እኔ በማምነው ፖለቲካ ኦፒዲ ውስጥ እራሱ ዶክተር አብይ ስብሰባው ላይ እንኳን ኖሮ በአብዛኛው ድምፅ የሚያወጣው መግለጫ ላይ አይ እኔ ይሄን አልቀበልም ብሎ ቢወርድ ለኢትዮጵያ እጅግ እጅግ አስጊ ሁኔታ ነው የሚፈጠር። አልተቀበሉትም ብለን እየገመትን ያለ ነው እኮ በራሳችን ፍላጎትና ምኞት ነው እንጂ እሳቸው በዚህ መግለጫ ውስጥ ስለመካፈል ስላለመካፈላቸው የምናውቀው ነገር የለም። ቴድሮስ ጣልቃ እየገባ ነው ስለ መቀበላቸውም በሆኑት እና አላደረጉም በሚለው ነው እንጂ ምንደመድመው እሳቸው አሁን በቅርቡ የሰጡትን መግለጫ ስንመለከት፣ ለአንዳንዶቹ ምክንያት ናቸው ያሏቸውን ገልጸዋል። በእርግጥ ክርክሩ ከሱ ማለፍ ያለበት ይመስለኛል። እሺ፣ የመጨረሻ አቶ ግዛው ለእኔ ትልቁ ፖይንት የሚመስለኝ ስለ ፖለቲካ ስናወራ አማራጭ ማቅረብ መቻል አለብን። አማራጭ ማቅረብ አለብን። ይህንን በበቂ አጥኖት ልሰጠዋል። ኢትዮጵያ ውስጥ አብይ ዛሬ ቢወርድ ወደ ስልጣን ሊመጡ የሚችሉት በፖለቲካ መዋቅሩ፣ በመንግስት ምቅር፣ በሚሊተሪ መዋቅር ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች ኢትዮጵያን ወደፊት ያስገዳታል የሚለው አንድ ፖይንት ነው። ሁለተኛው ቃል ኢምፖርታንት ነው። ባለፈው አመት ስለ ኢትዮጵያዊነት መወራቱ የመንግስት ሚዲያዎች በሙሉ የፌዴራል መንግስት መዋቅሮች በሙሉ ኢትዮጵያዊነትን ማውራታቸው የክልሎች ድንበር አይደለም የአስተዳደር ወሰን ነው የሚለው ትርክት መደረጉ የማንነትና የድንበር አቋቋሚ ኮሚቴ መቋቋሙ በክልሎች መሀል ሁሉም ኢትዮጵያዊ ከመንግስት አመራር እኩል እንደሚታይ መደረጉ ራሱ የኢትዮጵያዊነት ትንሣኤ አቅጣጫ ሰጪ ነው። ዶክተር አብይ መመስረቱ የእሱ ኃላፊ ነው የሚለው ትክክል ነው። ግን ኢትዮጵያዊነትን የምናምንም፣ ኢትዮጵያዊነትን ተመልሶ ስልጣን እንዲይዝ የምንፈልግም ዶክተር አብይን መርዳት አለብን። ክርክሩ ይቀጥላል። ለዶክተር ሽመልስ እድል መስጠት አለብኝ። ዶክተር ሽመልስ ጥያቄዎች ንብርብር ሊሆኑ ነው። የቀደሙት በርካታ ሀሳቦች ላይ የግሉን አስተያየት አልሰማንምና እሱን ላስቀድም። አሉላ እንዳለው ይሄ ውይይት ይቀጥላል። ክቡራትና ክቡራን አድማጮች ቀሪውን ክፍል በሌላ ዝግጅት ይዘን እንመለሳለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። ስናስተናግዳችሁ የቆየነው ሰሎሞን አባትና አዳኒት ፍስሃየን አብራችሁን ስለ ቆያችሁ እናመሰግናለን። ክቡራትና ክቡራን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ደሩ Thank